the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። እና አልቃይዳ እና ምናምን እነዚህን በምንም አይነት ሁኔታ ጊዜ ጠብቆ እኔ በበኩሌ የማምነውን የምነግርህ፣ ምናልባት ስህተትም ሊሆን ይችላል። ኔ አስተሳሰብ እነዚህ አሸባሪዎች ለጊዜው በቃ ብድግ ብለው ቦምብ ይወረውራሉ ሰላማመሰ ይገላሉ እንጂ ዘላለማዊነት የላቸውም። ብዙ ጊዜም ሊቆዩ አይችሉም፣ በረዥም የሆነ ጊዜ ሊቆዩ አይችሉም ብዬ ነው የማምነው። በተለይ እንግዲህ ዴሞክራሲ ቢኖር ማለት ነው። በኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ትምህርትና ጥናት ክፍል ፕሮፌሰሩ ዶክተር ጳውሎስ ሚልኪያስ ስለ ሰሞኑ የተስፋፋ የሽብር ፈጠራ እንቅስቃሴዎች ለቪኦኤ ከሰጡት ትንታኔ የተቀነጨበ ነው የሰማችሁት። በስፋት ይመለሳሉ። የምሽቱን ልዩ ቅንብር ተከትሎ ሳምንታዊ የሙዚቃ ቃና ፕሮግራም ሲያዝናናችሁ ያመሻል። የዛሬ ቅዳሜ ህዳር 11 ቀን 2008 ዓ ም ምሽት አስተናጋጅ ሰለሞን ክፍሌ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን በቅድሚያ ያለም ዜና እንደምን አምሽታችኋል። የካሜሩን ደህንነት ምንጮች እንዳስታወቁት የእስላማዊው ቦኮ ሀራም ቅጥረኞች ናቸው ተብለው በተጠረጠሩ ሽብርተኞች የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ አስር ሰዎችን ገደለ። ዛሬ ቅዳሜ በካሜሩን በስተ ምዕራብ የደረሰው ይህ ፍንዳታ ቦኮ ሃራም በካሜሩን፣ በቻድ፣ በኒጀር እና በናይጄሪያ ላይ ማካሄድ የጀመረው የመጨረሻው እርምጃ ነው። ሰሜናዊ ናይጄሪያ ውስጥ የእስላም መንግስት በመመስረት ዓላማ ላይ ተመስርቶ የሚካሄደው ደም አፋሳሹ የቦኮ ሃራም የጥቃት ዘመቻ ለብዙ ሺህ ንጹሐን ሞት ምክንያት ሆኗል። የቀድሞ የናሚቢያ ፕሬዚዳንት ሄፍኬፑንዬ ሃምባ የሞ ኢብራሂም ድርጅት በአፍሪካ አመራር ብቃት ላሳዩ መሪዎች የሚሰጠውን የብዙ ሚሊዮን ዶላር ሽልማት አሸናፊ ሆኑ። ጋና ዋና ከተማ አክራ ላይ ትናንትና አርብ በተካሄደው የሽልማቱ አሰጣት ስነ ስርዓት ላይ ፖሃምባ ሲናገሩ፣ ሽልማቱ የብቻዬ ሳይሆን አገሬን ለሁለት ተከታታይ ጊዜያት እንድመራ እምነቱን ጥሎብኝ በዲሞክራሲያዊ ስርዓት የመረጠኝ የመላው ናሚቢያ ሕዝብ ጭምር በመሆኑ በታላቅ ትህትና ነው የምቀበለው ብለዋል። የሞ ኢብራሂም ሽልማት ለአንድ አፍሪካዊ መሪ የሚሰጠው በዲሞክራሲያዊ ሂደት ተመርጦ በአመራሩ ብቃት ላሳየና ጊዜው ሲያበቃ ደግሞ ስልጣኑን ለሌላ ተመራጭ ለማስረከብ ፈቃደኛ ሆኖ ለተገኘ መሪ ነው። በትውልድ ሱዳናዊ የሆኑትና የእንግሊዝ ዜግነት ያላቸው በንግድ ተዳዳሪው ሞ ኢብራሂም ስለ አፍሪቃ አመራር ያለውን አመለካከት መቀየር አለብን። አለም ስለ መጥፎ መሪዎቻችን ሁሉ ያውቃል። ስለ ጀግኖች መሪዎቻችን ግን የሚያውቀው ነገር የለም ብለዋል። የቻይናው መንግስታዊ ዜና አውታር እንደዘገበው በአገሪቱ ሰሜናዊ ምስራቅ ከተማ በሚገኝ የከሰል ማዕድን ውስጥ በደረሰ ቃጠሎ ከ38 ሰራተኞች ሀያ አንዱ ሞቱ። ኦፊሴላዊው ሽንዋ ዜና አገልግሎት ሲዘግብ የመንግሥት ይዞታ በሆነው በዚህ የከሰል ማዕድን ሕይወታቸው ካለፈ መካከል የአንደኛው አስከሬን ባለመገኘቱ የአደጋ አስወጋጅ ሰራተኞች ፍለጋቸውን እንደቀጠሉ ናቸው ተብሏል። ዘገባው ቃጠሎ በቁጥጥር ስር ሊውል ችለዋል ከማለት ያለፈ እንዴት እንደተነሳ ግን ምንም የተገ የገለጠ ወይም የገለጠው ነገር የለም። ቤልጅግ ሽብርተኞችን ለመዋጋት የምታደርገውን ጥረት በዋና ከተማዋ ብራስልስ ውስጥ ከፍ ባለ ደረጃ ማድረሷ ተገለጠ። ጠቅላይ ሚኒስትሩ ቻርልስ ሚሼል ዛሬ ቅዳሜ በሰጡት መግለጫ መሰረት ሽብርተኛነትን ነቅቶ በመጠበቅ ረገድ ያለው ማስጠንቀቂያ የብራስልስ አካባቢ አስፈሪና አደገኛ በመሆኑ ወደ አራተኛ ደረጃ ከፍ ብሏል። ይኸው መግለጫ ህዝብ በተቻለ መጠን እንደ ኦቶቡስ ጣቢያ መዝናኛ ቦታዎችና የገበያ አዳራሾች ከመሳሰሉ ስፍራዎች እንዲርቅ ያስጠነቅቃል። አገሪቱ ላይ የተቃጣውን ማስፈራሪያ ግምት ውስጥ በማስገባት ፖሊስ ብራስልስ የሚገኘውን የባቡር መመላለሻ ቢያንስ እስከ ነገ እሁድ ድረስ ዝግ አድርጎታል። ባለፈው ሳምንት ፈረንሳይ ዋና ከተማ ፓሪስ ውስጥ ከደረሰውና 130 ሰዎችን ከገደለው የሽብርተኞች ጥቃት ወደዚህ የቤልጅግ ባለስልጣናት ማስጠንቀቂያውን ለምን ከፍ ወዳለ ደረጃ እንዳደረሱት ለጊዜው ግልጽ የሆነ ነገር የለም። ዜናውን ለማብቃት ርዕሰ ዜናውን በድጋሜ፣ የካሜሮን ደህንነት ምንጮች እንዳስታወቁት አጥፍቶ ጠፊዎች አስር ሰዎች ገደሉ። የቀድሞው የናሚቢያ ፕሬዚዳንት ለአፍሪካ መሪዎች የሚሰጠውን ሽልማት አሸነፉ። የቻይናው መንግስታዊ ዜና አውታር ሲዘግብ በአገሪቱ ምስራቅ ከተማ በሚገኝ የከሰል ማዕድን በደረሰ ቃጠሎ 21 ሰዎች ሞቱ አለ። አድማጮች፣ ለሰዓቱ ያለን ዜና ይሄው ነው። አዲሱ አበበ ነኝ። የሽብር ፈጠራ ሞገድ ሰሞኑን ዓለምን እየናጠ ይገኛል፣ በመካከለኛው ምስራቅ፣ በአውሮፓና በአፍሪካ በጥቂት ቀናት ውስጥ ብዙ ሕይወት ጠፍቷል። የባሱ አደጋዎች ሊጣሉ ይችላሉ የሚል ብርቱ ስጋት ከጃፓን እስከ ኦስትሬሊያ እስከ ህንድ፣ ጣሊያን፣ እንግሊዝና አሜሪካ ተንሰራፍቷል። ይህ በእንዲህ እንዳለ የእስልምና እምነት ተከታዮችና የመካከለኛውን ምስራቅ የጥፋት ዘመን እየሸሹ የሚጎርፉ ስደተኞች የተዛባ አመለካከትና ወዳጃዊ ያልሆነ አያያዝም እየገጠማቸው እንደሆነ እየተናገሩ ነው። ሽብር ፈጠራ ይጠፋል፣ ነገር ግን በጦር ማጥፋት ከባድ ነው ይላሉ። በኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ትምህርትና ጥናት ክፍል ፕሮፌሰሩ ዶክተር ጳውሎስ ሚልኪያስ። ሰሎሞን አባተ ተከታዩን አዘጋጅቷል። ሊጠናቀቅ ጥቂት ሳምንታት በቀሩት በ2015 የአውሮፓ ዓመት ውስጥ ባለፉ ዐሥር ወራት ተኩል ጊዜ ወደ ሦስት መቶ የሚሆኑ የሽብር ጥቃቶች በዓለም ዙሪያ ደርሰዋል። ሁሉም አደጋዎች የተጣሉት በመንግሥት ተቋማት ወይም በወታደራዊ እንቅስቃሴዎች ላይ አይደለም፣ በፖለቲካና በጦር መሪዎች ላይም አልነበረም። በተራው ሰው፣ በሰላማዊውና የዕለት ተዕለት ሕይወቱን ለማሳካት በሚሯሯጠው ምስኪን ላይ እንጂ። የትምህርት ተቋማት፣ የገበያ ስፍራዎችና ማዕከላት፣ ሆቴሎችና ምግብ ቤቶች፣ ቲያትር ቤቶችና መዝናኛ ስፍራዎች፣ የመጓጓዣ አውታሮች፣ የጤና ተቋማት፣ ሰው በብዛት የሚገኝባቸው አደባባዮችና መሰል ስስ የሚባሉ ተጋፋጭ እና ተቋቋሚ የሌላቸው ነጻ ኢላማዎች ናቸው። ሴቶች፣ ሕፃናት፣ አረጋውያን ከሰለባዎቹ መካከል የሚበዙት ናቸው። የሰሞኑ ጥቂት የሽብር እንቅስቃሴዎች እንኳ በሊባኖስ፣ በፓኪስታን፣ በኢራቅ፣ በፈረንሳይ፣ በሲናይ፣ በማሊ፣ በናይጄሪያ ብዙ መቶዎች ሰላማዊ ሕይወቶችን ቀጥፈዋል። ከፈረንሳይ ዋና ከተማ ፓሪስ ነዋሪዎች የሁለቱን ድምፆች ነው የሰማችሁት። በስድስት ኢላማዎች ላይ የከበደ አደጋ ከተጣለ ዛሬ ልክ አንድ ሳምንት ሆነው። ፓሪሳውያን ግን አሁንም እንደ ደነገጡ ናቸው። ደህንነት አይሰማንም ነው የሚሉት። በፍርሃት እንደ ተዋጡና ጭንቀት ውስጥ እንዳሉ ነው የሚናገሩት። ነጻነታቸውን ከምንም በላይ የሚወዱትና የሚያከብሩት ፈረንሳውያን ዛሬ የሀገራቸውን በፖሊስና በሌሎችም የጸጥታ ኃይሎች መጥለቅለቅ እምብዛም አልጠሉትም። ድፍን አውሮፓ በስጋት ተውጧል። ጣሊያን ተከታዩዋ ተከታይዋ ኢላማ ልትሆን እንደምትችልና ዐይኖቿን እንድትከፍት አሜሪካ አስጠንቅቃለች። የመረጃ አሰባሰብና ስለላ ቡድን ለማቋቋም እየተጣደፈች መሆኗን ጃፓን አስታውቃለች። እንግሊዝን፣ የአሜሪካ ከተሞችን እመታለሁ ሲል እስላማዊው መንግሥት ቡድን እየዛተ ነው። በዚህ ሁኔታ ውስጥ ክፍትና ዲሞክራሲያዊ የሚባሉ ማኅበረሰቦች መድረክና ጎዳናዎቻቸውን እያጠበቡ ይመስላል። ክትትልና ቁጥጥሩ ወትሮ ጨርሶ የማይደፈረውን የግለሰቦችን ገመና እየዘለቀ መግባት ከጀመረ ውሎ አድሯል። ፈረንሳይን የመሰለ መንግሥት የአስቸኳይ ጊዜ ሁኔታ አውጆ ድንበሮቹን ዘግቷል። ፍተሻና ቁጥጥሩን አጠናክሯል። ለመሆኑ ይህ ሁሉ ሁኔታ የአኗኗራችንን መንገድ እየቀየረው አይደለም እንዴ? በሞንትሪያል ካናዳ የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑትን ዶክተር ጳውሎስ ሚልኪያስን አገኝቻቸው ነበር። በዓለም አቀፍ ግንኙነቶችና ሕግጋት በመካከለኛው ምስራቅ ፖለቲካና ሁኔታ፣ በሽብር ፈጠራና በዓለም ምላሽ ላይ በርካታ ጥናቶችን አካሂደዋል፣ መጽሐፍትን ጽፈዋል፣ እያስተማሩባቸውም ነው። ለመሆኑ ፕሮፌሰር ጳውሎስ በሽብር ፈጠራ ምክንያት የነጻነቶቻችንና የመብቶቻችን ጎዳና እየጠበበ እየሄደ ይሆን እንደ እየሄደ ነው እንጂ፣ አሁን አሜሪካንን አታይም እንዴ? እኔ ወንድም፣ አሁን ለምሳሌ እኮ ከዚህ ከዘጠኝ አስራ አንድ ይሄ ሁለት ሺህ አንድ ላይ በተደረገው ሽብር ምክንያት ከዛ በኋላ በአሜሪካን ውስጥ የተቋቋመው አሜሪካ ይህ በንትን አንድ ትልቅ የሚኮርቡበት ነገር ቢኖር በነጻነት ነው። ህዝቡን በዚህ ነው የሚያምነው እንደምታውቀው፣ እና ይህንን አይነት ሴኩሪቲያችን ስለላላ ነው እና ይህንን ማቆም አለብን ብለው ከዛ ወዲህ ያለው የአሜሪካን ውስጥ ያለው እና ከዛ በፊት የነበረው አንድ አይደለም። በጣም የተለየ ነው። ፈረንሳዮችም እንደዚህ እያደረጉ ይሄዳሉ፣ እንግሊዞችም እንደዚህ እያደረጉ ይሄዳሉ። እሱማ የማቀር ነው፣ ምንም ሌላ ምርጫ የላቸውም። አለበለዚያማ እነዚህ ሰዎች እኮ ይህንን ነጻነቱን እየተጠቀሙ የፈለጉትን እያደረጉ ይጠፋሉ። ልክ ማፊያዎች እኮ ከሲሲሊ ተነስተው በጣም በተመቸ ሁኔታ ለምሳሌ አሜሪካን ውስጥ እንደዚህ ተስፋፍተው እንደ ልባቸው ሲፈነጩ የቆዩት ህጉ በጣም ልል የሆነ ለሁሉም እኩልነት የሚሰጥ ህጋዊነት ነው፣ ሁሉም የሚገዛ መንግስትም፣ ፖለቲከኛም፣ ሰውም ሁሉ በህግ ነው የሚገዛው እና ያን ፕሮቴክሽን ለመጠቀም ነው ነው እነዚህን ቴሮሪስቶች እሱ እየተጠቀሙ ነው አሁን ይሄ ሁሉ የሚሆነው እና ልክ ነህ አንተ እንዳልከው የማይቀር ነው፣ እሱ እየጠነከረ የሚሄድ ነው። ፕሮፌሰር፣ በተለይ ደግሞ ብዙ የዓለም አካባቢዎች እነዚህ አምባገነንና አፋኝ መንግስታት ናቸው የሚባሉ መንግስታት ሽብር ፈጠራን በሌላ በኩል እንደ መሳሪያ እየተጠቀሙበት ነው እነሱ ራሳቸውም ይባላል። እና ይሄ ሁኔታስ ይሄ አዝማሚያስ እየጠነከረ ነው የሚሄደው ማለት ነው ክፍት የሆነው ዓለም ዲሞክራሲያዊው ዓለም መድረኩ እየጠበበ ሲሄድ፣ በሌላ በኩል ደግሞ እነዛ አምባገነን ናቸው ተብለው የሚወቀሱት ራሳቸው ይበልጥ ኃይል ይበልጥ ማሳያ ማሳየት እንዲችሉና አፈናውን እንዲያበረቱስ የሚያደርጋቸው ነገር የለም። ለቁጥጥርም ለወቀሳም አመቺም አይሆን ሁኔታ እየተፈጠረ አይሄድም? ይታወቀ ነው እሱ በተቻለ መጠን እነዚህን ተጠቅመው ምዕራባውያንን እንግዲህ ኃይለኛ በኢኮኖሚ፣ በፖለቲካ፣ በሚሊተሪ በጣም ከባድ የሆነ ስልጣን ያላቸው ምዕራባውያን ስለሆኑ እነሱን ለማዳከም እነዚህ በሚያደርጉበት ጊዜ ስራ ላይ እንዲሁን ለማስደረግ በጣም እንትን ነው። ለዚሁ አሜሪካኖች የተወሰኑትን ሀገሮች እኮ የአሸባሪ ሀገር ብለው የወሰኗቸው። ለምሳሌ አሁን ኢራን እንኳ ራሱ በቅርብ ጊዜ እንዲያውም በሰላም ለመነጋገር በዚህ የናቶሚክ ስራውን እንዲያቆሙ ፕሬዚደንት ኦባማ እየተነጋገሩ ሄዱ እንጂ በዚህ አይነት ሁኔታ ነው። ለምሳሌ አሁን እነሱ የሚደግፉት የኢራን መንግስት ራሱ ቀጥታ የሚደግፋቸው አሸባሪዎች አሉ። እነዚህ ለምሳሌ የእስላም አብዮታዊ ዘብ ወይንም ቁድስ የሚባሉ በቃሲም ሱሌማኒ የሚመራው አንድ ሽብርተኛ ንቅናቄ አለ እዛ። እና በሶሪያና በኢራን የሚደገፍ ነው ይሄ። እንደዚሁም ደግሞ ታሊባን ሀቃኒ የተባለ አሸባሪ ጦር እንደዚሁ በኢራን መንግስት የሚደገፍ ነው። እንደገፋለን ብሎ ብለው አይናገሩም። እነሱ መሳሪያ፣ ገንዘብ፣ ሀብት ከሰጧቸው ለመነቃነቅ ይችላሉ። ስለዚህ አየህ፣ እነሱም በዛ በእጅ አዙር ይህንን ይጠቀሙበታል ማለት ነው። እንደዚሁም ደግሞ ከተይ ህዝቡላህ የተባለውም እንደዚሁ በኢራቅ አካባቢ የሚንቀሳቀስ ኢራን የሚደግፈው ነው። አሁን አየህ፣ አንዱ ነገር ምንድን ነው እስካሁን ድረስ ያልተነሳው ነገር በመካከለኛ ምስራቅ ውስጥ ይሄ ሁሉ ችግር የከበደ ሄደው ለመፍታትም የማይቻለው የእስራኤልና የፍልስጤምን ጉዳይ ለመፍታት አለመቻላቸው ነው። እሱ እስካልተፈታ ድረስ ይህም አይቀር ነው። ሌላው የሱፊና የተለያዩ ግሩፖች አሉ አይደለም። እነዚህ ሰላፊና ሱፊዎች ናቸው። ሱፊዎቹ ለምሳሌ አሁን እንደ ሳውዲ ያለ በሰላም በቃ ጸሎታችንን አድርገን እንትን ሃይማኖት ያነካን ከእግዚአብሔር ጋር ምናምን የሚሉ ናቸው። በሰላም የሚሄዱ ። እነዚህ ሰላፊዎቹ ግን በሀይል እንትን አድርገው በጉልበት እስልምና ለማስፋፋት የሚፈልጉ ናቸው። በራሱ በሱኒ እምነት ውስጥ ማለት ነው? አዎ ሱኒ ናቸው እነሱ እኮ አክራሪ ሱኒዎች ናቸው። አዬ እነዚህን አንጃዎቹ በሙሉ የሚያጠነክራቸው ምንድን ነው ያልከኝ እንደሆነ ወንድም አንዱ አዬ በምዕራባውያን ላይ ያላቸው በመካከለኛው ዘመን ለምሳሌ አሁን ኢትዮጵያ ውስጥ የዛጌ መንግስት በነበረበት ጊዜ ወደ አስራ ሶስተኛ ክፍለ ዘመን ላይ ወደ እነሱ መጨረሻ አካባቢ ክሩሴደርስ የሚባሉ እስከ እስላም መንግስታት እንደ ኢየሩሳሌም ያሉትን እንደ ናዝሬት ያሉትን ቅዱሳን ሀገሮች የሚሏቸውን ለማንሳት ብለው አውሮፓ እየሄዱ እየወጉ እየወጉ እና ክሩሴደርስ የሚል ያ ስም እስካሁን ድረስ የሁለት መቶ ዓመት አሁንም ክሩሴደርስ ነው የሚሏቸው። እና ክሩሴደሮች እንደዚህ ያደረጉ አሁንም እንደዚህ ብለ ከሃይማኖታችን ለማጥፋት የእኛን ሀይማኖት እስላምን ከዓለም ላይ ለማጥፋት ነው የሚፈልጉት፣ ጠላታችን ናቸው ነው ኡማ የሚሉት። ይሄ ነው እንግዲህ ኡማ። የእስላም ህዝብ ተጨቁነዋል፣ ተጎድተዋል፣ ሀብታችን ተወስደዋል። ደግሞ አየ እንደምታውቀው አብዛኞቹ የነሱ መሪዎች ብዙዎቹ ንጉሶቹ ዴሞክራሲ የሚባል ነገርም አልዞረበትም። እንደ ሳኡዲ እንደ ኩዌት እንደ ዩናይትድ አረብ ኤሜሬትስ ስትመለከት ይሄን ሁሉ ያውቃሉ። እነዚህ አላጡትም እና እነዚህን ተደግፈው የአረብን ህዝብ የሙስሊም ህዝቦችን ጨቁ ነው በቃ እስከ መጨረሻ ድረስ እንትን የሚያደርጉ ናቸው እና እነዚህን መምታት አለብን። ኮሚኒስቶች ላይ ነበረ። አሁን ለምሳሌ አፍጋኒስታን ነው። ኦሳማ ቢንላደን ራሱ እዛ ሄዶ የተዋጋውና እንትን ሙጀሄዲን እንጆይን አድርጎ እዛ ሲዋጋ ነበር። አሜሪካኖች ራሳቸው አሰልጥነው መሳሪያ ሁሉ ይሰጧቸው ነበር የሱን ተከታዮች፣ ግን ከዛ በኋላ ያን መሳሪያ ወደዚያ ዞረ። ምክንያቱም ሶቪየት ኮሚኒዝም እንግዲህ በሀይማኖት የማያምኑ ናቸው። እነዚህን ደግሞ አየህ በምንድን ነው የሚያዩአቸው? አሜሪካኖችን እና ዌስትን ዩሮፒያን የፈረንሳይ እንግሊዝ ጀርመን እነዚህ ነገሮች አለማዊ ናቸው ነው የሚሏቸው። አይ ደግሞ እውነት ነው ምድ ማቴሪያሊዝም ይሄ በገንዘብ በሀብት በንግድ በዚህ የሚያምን ህዝብ ነው። ምንም ሃይማኖት ክርስትና አለ ቢባልም ህዝቡ አሁን ከሃይማኖት ወደ አለማዊነት የዞረ ነው የሚራውያን አሁን እነሱ ምንድን ነው የሚሉት? እነዚህ ሰላፊዎቹ ይህንን የእነሱን አለማዊነት ወደ እኛ አምጥተው የእኛንም ሃይማኖት ሊከልሱ፣ ሊበርዙ፣ ሊያጠፉ ነው ስለዚህ ይህንን መከላከል አለብን ነው ይ እንትናቸው እስቲ ከዚሁ ጋር ተያይዞ ፕሮፌሰር አንድ ላነሳሉት የፈለግኩት ጥያቄ ነበር። እና ለመሆኑ እንዴት ነው ለሽብር ፈጣሪነት ወጣቶችን የሚመለምሉት? እንዴት ነው ህሊናቸውን እስኪስቱና ለጥፋት እስከሚሄዱ ድረስ ማሳመን ወይም ራዲካላይዝ ማድረግ የሚችሉት እነዚህ የሽብር ድርጅቶች የሽብር ቡድኖች? ጥሩ ጥያቄ ነው። ምክንያቱም የሚደንቀው ነገር ደግሞ እኮ አሁን ለምሳሌ ካናዳ ውስጥ ባለፉት አንድ አራት አምስት ዓመት ውስጥ አልፎ አልፎ እንደዚሁ እርምጃ የወሰዱ አሸባሪዎች ነበሩ ፓርላማ ሁሉ ድረስ ነገር ሁሉ ሄደው ሰው ለመግደል ሞክረው በመጨረሻ ላይ የተገደሉ ሰው ገለው እና እንደዚህ እነዚህ የሚደንቅ ነገር እነዚህ የዚሁ አገር በቀል ናቸው። ከአረብ አገር የመጡ ከየመን አልመጡም። የሁለት ሺህ አንድ አመቱ የዚህ የኒውዮርኩ እነዛ ሽብርተኞቹ ከሳውዲ አረቢያና ከየመን ከምናምን የመጡ ናቸው። እነዚህ እዚህ ያሉ ናቸው። እና ይህንን አየህ፣ ጥሩ ጥያቄ ነው። ምንድን ነው ይህ አሁኑ አሁን? ግሎባላይዜሽን ሳስተምር ይህን ነው የማየው። ተማሪዎች ነው የምነግራቸው፣ ዓለም በሙሉ በሀይል ተነቃንቆ ይሄ አዲስ የመጣው መሳ መሳሪያ በእጅ ገብተዋል። ሶሻል ሚዲያ የሚባለው ይሄ በዚህ በኢንተርኔት የሚገናኙ በዚህ በኢንተርኔት በፌስቡክ፣ በትዊተር፣ በዚህ በመሳሰሉት ነገሮች ልክ ራሳቸው አሁን ለምሳሌ መካከለኛ ምስራቅ የአረብ ስፕሪንግ የሚባለው እነዛ ከሊቢያ ግብጽ፣ በየቦታ ሁሉ ሌሎች መንግስት ሁሉ ለመጣል የቻሉበት በዛ ሁኔታ የሆነው በቀላሉ ሊሆን የቻለ ይህ ሶሻል ሚዲያን በመጠቀም ነው፣ እነዚህን መሳሪያዎች በመጠቀም ነው። እና እሱን ተጠቅመው እነዚህን ጭንቅላታቸውን ለማጠብ ይቻሉ በ የከልት አይነት ልክ እንደዚህ ከእምነት ውጪ ወስዶ ራሽነል የሆነ በትክክል እንዳታስብ የሚያደርግህ ተከትሎ እንዴ ሄደው እኮ ሲዋጉ ለምሳሌ እነዛ ልጆች ወጣቶች ናቸው ብዙዎቻቸው፣ እንዲያው ገና ካለመጠን እንኳ ያልደረሱ ናቸው። ስታዋግታችሁ ስትሞቱ አያቶላ ኮሜኒ ሲላቸው ነበር። ለምሳሌ ከኢራቅ ጋር በሚዋጉበት ጊዜ እንኳ ስትዋጉና ስትሞቱ ጀነት ትገባላችሁ፣ ሰባ ሁለት ደናግል ይጠብቋቸዋል የሚሏቸው ይህን አይነት በቃ ብሬን ዎሽ እየተደረጉ ጭንቅላታችሁ እየታጠበ በዚህ አይነት ሁኔታ ነው የሚሉት እና በቃ ተነስተው ብድግ ብለው ሄደው መሞት ሞት ሕይወትን ለምንም አይቆጥሩም። ምክንያቱም መንግስት ተሰማ ልክ ምንድን ነው አሁን ታስታውሳለ አሜሪካን ሀገር ባለፉት ስንት አንድ ሶስት አራት ዴኬድ ውስጥ ስንት አይነት ከልቶች ተፈጥሮ ነበር። የነ ጂም ጆንስ ታስታውሳለ የነ ዴቪድ ኮሬሽ ምናምን አለ እነዚህ እነዚህ ሀርቫርድ የተማሩ ፕሪንስተን የተማሩት በቃ ይሄ አይቪ ሊግ ዩኒቨርሲቲ ውስጥ ግራጁዌት ያደረጉ ሰዎች ተከትለዋቸው ሄደው መድኃኒት እንትን ወስደው ለምሳሌ ዛጋያና ሚያ እኔ ምልህ ሰው በቃ አእምሮ ሲታጠብ ምን ያህል እንደሚደርስ ልክ እንደ ዞምቢ እንደንትን ነው የሚሆነው። እና ምንም ሰውነትክን አታቅም ያህልህን ብቻ ማድረግ ነው። ህሊናቸውን ይስ ህሊናቸው ህሊናቸውን ስተው የህሊና ብቻ መሳት ብቻ ሳይሆን የማሰቢያ ጭንቅላታቸውን ነው በቃ የሚመታው ማለት ነው። ያንትተው በቃ ዝም ብሎ መከተል በቃ ዝም ብሎ መከተል በቃ እንትን የሚሉትን ፕሮፌሰር ፣ ለመሆኑ በዚህ ሁኔታ የዓለም አቀፍ ሽብር ፈጠራ አዝማሚያ መንገዱ ምንድን ነው? ወዴት ነው እየሄድን ያለ ነው? ፕሬዚደንቶ ኦባማ ሰሞኑን ተጠይቀው ነበር እና የእስላማዊ መንግስት ቡድን አከርካሪው አልተመታም ወይም አልተሽመደመደም እንጂ ታንቋል ብለው መግለጫ ሰጥተው ነበረ። ኮንቴይን ተደርጓል ብለው ነበረ። እና ይህን እርስ እንዴት ነው የሚመለከቱት? የፕሬዚዳንት ኦባማን ድምዳሜ እና አቅጣጫችን እርሶ እንዴት ነው የዓለም አዎ፣ ጥሩ ጥያቄ ነው። መቼም ፕሬዚደንት ኦባማ ያው እንደምታውቀው ፖለቲከኛ ስለሆኑ በፖለቲካ ነው የሚናገሩት፣ ለህዝቡ በሚሆኑ ሁኔታ ነው የሚናገሩት። እና የፖለቲካ አባባልና ሪያሊቲው በጣም የተለያዩ ናቸው። ፕሬዚደንት ኦባማ እውነታቸው ነው። በተሻለ መጠን እንግዲህ እሳቸው ምንድን ነው ሌሎቹ ከእሳቸው በፊት የነበሩት ከእሳቸው የበለጠ በውጭ በመግባት ማንኛውም ነገር እዚህ ሳይደርስ እንምታ የሚሉ እና እንደ ሬገን አይነት ቡሽ ከእሳቸው በፊት የነበረ እሳቸው ግን የአሜሪካንን ጦር ሁሉ መልሼ ወደዚህ እመልሳለሁ ብሎ ነው ፕሮሚስ ያደረጉት። አብዛኛውን ደግሞ አድርገዋል። በእውነቱ የሚመሰገኑ ናቸው። የምኮራባቸው የእኛ ጎረቤት ተወላጅ በመሆናቸው ብቻ ሳይሆን በጭንቅላታቸው፣ በአዋቂነታቸው በጣም ማከብራቸው ሰው ናቸው እና እውነታቸውን ነው። ብዙ ሞክረዋል የእሳቸው እና በዛ በሚያደርጉት ማክሸፍ ሳይሆን እያዳከሙ መሄዱ ምንም ጥርጥር የለውም። ግን ይሄ ያጥፈዋል ወይ አይልትለ አንተ የምትጠይቀው ይሄን ነው በምን ሁኔታ ነው እነዚህን ለማጥፋት የሚቻለው ነው? አዎ ይቻላሉ የማጥፋት ይሄ የሚቻለው በኢኮኖሚ፣ በፖለቲካ፣ በግንኙነት ዘዴ ወይም በዲፕሎማሲ፣ በደህንነት ጥበቃ፣ በፖሊስ ቅንጅት ነው፣ በወታደራዊ እርምጃ ተጠቅሞ ነው። እንግዲህ ግን እነዚህ በሙሉ እንዲያው ዝም ብሎ በራሳቸው ያንን የሚፈቱ አይደሉም። ጂሃዲስቶች በርዕዮተ ዓለማቸው እንግሊዝኛ አይዲዮሎጂ በሚለው በአስተሳሰብ ተመርተው ስለሆነ የአክራሪነት ዘዴን መጠቀም ነው የሚያስፈልገው። የአክራሪውን ዘዴ በምን አይነት ሁኔታ መከለስ እንደሚቻል፣ ይህንን አይነት እምነታቸውን ለማስለወጥ የእስልምና እምነትን አቅጣጫ? በአክራሪነት ሳይሆን ለዘብተኛ እንዲሆን የሚያደርግ መንገድ ነው የሚያስፈልገው። ይህን ደግሞ ምዕራባውያን ሊጠቀሙ አይችሉም። ምዕራባውያንን እነዚህ ክሩሴደርስ ናቸው፣ እኛን ለማጥፋት የሚመጡ ናቸው፣ አለማዊ ናቸው ስለሚሉ ከእነሱም ደግሞ የተማሩና ከነሱ ጋር የሚሄዱትን እስላሞች ራሳቸውንም አያምናቸውም፣ አይቀበሏቸውም። ስለዚህ ይህንን አይነት ነገር ስራ ላይ ለማዋር ከተባለ የውስጥ ነው ወይ እነሱ ለምሳሌ አረብ ሀገር ያሉት ራሳቸው የሚያሳዝነው ነገር መንግስቶቹ ራሳቸው በዛ ደረጃ ላይ የሉም፣ እንጂ ለምሳሌ አሁን ሰላፊ ንቅናቄ በጦርነት ያንን የፈለግነውን ነገር ስራ ላይ ለመዋል መዋጋትና በጃሃድ እንትን አድርገን ማስተካከል ማድረግ ትክክል ነው ብለው የሚያምኑ ናቸው። ነገር ግን አንዳንድ ሌሎች ደግሞ ከነሱ የተለየ እምነት ያላቸው አሉ። ለምሳሌ የግብፁ የሰላፊ ግሩፕ በዴሞክራሲ ልናገኝ እንችላለን የምንፈልገውን ብለው በዛ በቃ በምርጫ ሁሉ የሚያምኑ ተነስተዋል። ነገር ግን ይሄን አይነት ነገር ለማድረግ ደግሞ የሚያሳዝነው ነገር በመካከለኛ ምስራቅ ያሉት መንግስታት በዚህ የሚሰጡ አይደሉም። ሳውዲ አረቢያ እንደምታውቀው ነው አንድ ቤተ መንግስት የሳውድ ቤተሰብ ነው በሙሉ ሚኒስትሮቹ በሙሉ አምባሳደሮቹ ሳይቀሩ የአንድ ቤተሰብ ነው። ሴቶች ነፃነት የላቸው ምንም ነገር የሚባል ነገር የለም። እንኳን ዴሞክራሲ ተውና፣ ምርጫ ፓርላማ ምናምን ትተ ኩዌት እንደዚህ ነው። የሳባ ቤተሰብ ናቸው የሚገዙት በምንም ኢቨን ጦርነቱም ከበተደረገበት ጊዜ ሰዳም ሁሴን ሄደው ሀገሩን በሚወርብበት ጊዜ እነሱ ገንዘብ አቀውልቅ ብለው ወጥተው እነዚህ ቤተ መንግስት እና መኳንንቱ ሌሎቹ ተዋጉላቸው እነሱ ለአምባዳ ይዘፍኑ ነበር። ይናያለሁ ያን ጊዜ ይከታተል ነበረ። ካይሮ ናይት ክለብ ገብተው ሀምሳ ከአምሳ ሺህ ብር በቀላሉ ለማውጣት ይችላሉ። ለጥርጥር በቀን እኛ አሁን ለምሳሌ ከአምስት መቶ ብር ለማውጣት አንችልም። የኩዌት መንግስት ከዘይት ከሚመጣ የበለጠ በባንክ ውስጥ ያስቀመጡት ገንዘብ ይበዛል። ያንን እየተጠቀሙ እየዘነጡ ተቀምጠው እንደገና እነዛ ሰዳም ሁሴን አባረውላቸው አገሩ ነጻ ተደረገ ሲባል ተመልሰው ያው ነው። ምንም አንድ ነጻነት የሚባል ነገር የለም። እና ይሄ ነው የሚያሳዝነው ነገር። ይሄ ዴሞክራሲ ካልገባበት መካከለኛ ምስራቅ ውስጥ ገብቶበት በሰላም በምርጫ ይህንን እናደርጋለን የሚሉ አማራጭ ለዚህ በጦርነት በመዋጋት በሽብርተኝነት እናገኛለን የሚሉትን በዚህ አይነት ሁኔታ ካላመጡላቸው በስተቀረ ምንም ሶሉሽን የለውም፣ ምንም ስጭ የለውም። ይሄ ነው ማምኑ። ከዚህ ጥቃት ወደዚህ በሶሪያ ስደተኞች ጉዳይ እና በአውሮፓ እና በአሜሪካ አቋም ላይ ጥያቄዎች ተነስተዋል። ሽብር ፈጣሪዎች ከስደተኞች ጋር ሰርገው እየገቡ ድፍን አውሮፓን አጥለቅልቀዋታል ወይም ኢንፌክት አድርገዋታል ነው እያሉ ያሉት። እና በእውነት እነዚህ ሽብር ፈጣሪዎች አውሮፓና አሜሪካን ለማጥለቅለቅ ወይም ሰርጎ ለመግባት ይሄንን የስደት መንገድ ሊጠቀሙ ይችላሉ ብለው ያስባሉ? ኦፍኮርስ እነሱ መንገድ ካገኙ ምንም ጥርጣሬ የለውም። ነገር ግን ምንድነው ማወቅ ያለበ የዴሞክራሲ ሂደቱ በጣም የተለየ ነው። ከሌላ ቦታ የተለየ ነው። ከአምባገነኖች አቋም የተለየ ሁኔታ ነው። በሰው መብት እምነት ኃይለኛ ነው። ምንም እንኳ የተፈለገውን ያህል አያደርጉም ቢባልም እምነቱ በኃይል አለ። ለምሳሌ እኔ አስታውሳለሁ፣ ኢትዮጵያውያን ብዙ ጊዜ እዚህ ሲመጡ፣ ለምሳሌ ካናዳም ሲመጡ፣ አሜሪካንም ሲመጡ እንደዚህ እንደዚህ ሆነናል፣ አባቴ ተገሏል፣ እናቴ ታስራለች እንደዚህ እንደዚህ በቃ እያሉ በቃ ሁሉ ነገር ይላሉ እና የሚደንቅ ነገር ብዙን ጊዜ ዘጠና ዘጠኝ ከመቶ ይቀበሏቸዋል። እና አንድ የኢሚግሬሽን ሰው ሴት ጠየቁኝ አንድ ጊዜ ሰራሳ ጠይቀች። መጀመሪያ ለምንድን ነው ሶማሌዎች ሁሉ በጃንዋሪ ፈረስት የሚወለዱት ለምንድን ነው አለች? እንዳይረሱን መሰለኝ። በቃ መቼ ነው የተወለደው ሲሉ ጃንዋሪ ፈረስት እያሉ፣ ከዛ በኋላ እንዲተገደለ እንዲተደረገ ምናምን እና ያውቃሉ። እና እያወቃችው እንዴት ነው የምትቀበሉት? አልኩኝ እኔ በቃ ሰው። እንዲያውም አምባሳደር ነው የጠየቅኩት ኢንተርቪው ሲያደርጉ ማለት ነው። አው እና ስለ ምን አለ ማረሳው ጉዳይ ነው። ሉክ አለ ከመቶ ሰው ውስጥ ዘጠና ዘጠኙ ለምሳሌ ዋሽቶ ሊገባ ይችላል አለ። እንደዚህ አይነት ሊያደርግ ይችላል፣ ግን ከዘጠና ዘጠኝ ከመቶ ውስጥ ደግሞ አንድ ደግሞ እውነተኛ የሆነ ይኖራል አለ። እነዚህን ሰዎች በሙሉ አንቀበልን ብለን ብንመልሳቸው፣ በረፊጂነት ከልከለን ብንፈልሳቸው ያንን አንድ ሰው ሰላማዊ የሆነ እውነተኛ የሆነ ሰው ጎዳን ማለት ነው። ያንን መቀበሉ ይሻለናል። ይሄ ነው በቃ ያለኝ ኔቨር ፎርጌት። ይሄ ነው እና በዛ ምክንያት ብለው ሬፊጂዎችን አንቀበልም ማለት በጣም ትልቅ ትልቅ ስህተት ነው። በእውነቱ የሚገርም እምነት ነው። እስቲ ፕሮፌሰር፣ አሁን ወደ መጨረሻው ደግሞ ወደ ሽብር ፈጠራው ጎራ ወደ ራሱ መለስ ስልበልና የተስፋፉ ናቸው ብዙ ናቸው አሁን ያሉት አልቃይዳ እስላማዊ መንግስት አልኑስራ ግንባር አልቃይዳ በአረቢያ ልሳነ ምድር አለ አልቃይዳ በማግሬብ አለ አልሻባብ አለ ቦኮ ሐራም አለ ሌሎችም አሉ በጣም ብዙዎች እና ለመሆኑ በሽብር ስደተኞቹ በራሳቸው በውስጣቸው ምን አለ? የመተናነቅ ስሜት እኔ በልጥ እኔ በልጥ የመባባል ስሜት እንዲህ አይነት አዝማሚያ ይታየታል። በደንብ በደንብ አሁን አልካይዳና አይሲስ መሀል ልዩነት አለ። እንዲያውም አንድ ጊዜ ላይ ውጊያ ሁሎ የጀመሩበት ሁኔታ ነበረ። ግን እነሱ ሁላቸው የሚሉት አንድ አይነት ነው። እኛ ኡማ ነው ለማቋቋም የምንፈልገው የእስላምን ህዝብ እንትን ለማድረግ ምናምን የሚሉት ግን ውድድር አለ። አሁን አየህ፣ አይሲስ አሸናፊ ሆኖ መንግስት ይዞ አትሊስት ለጊዜው እንግዲህ ምን ያህል እንደሚቆይ አናውቅም። አሁን ሆላንድ አሜሪካኖች እና ሌሎቹ ተያይዘው ሄደው በሀይል ከወረዱባቸው ምናልባት ከዛ ላይ ያላቆቃቸው ይችሉ ይሆናል። ግን አሁን መንግስት ይዘዋል። ዘይት አላቸው ነዳጅ፣ ምናምን ይዘዋል። ሸጠው እንትን የሚያደርጉት እና በዛ ምክንያት አልካይዳ እንዲቹ ሽብርተኝነትን በየቦታው ማድረግ ይሄ በቃ ነው እንደዚህ በኒውዮርክ የነበረውን አይነት እንዲ፣ እንዲህ ያለ አሁን ፓሪስ የሚደረገውን ከማስደረግ አልፎ ምንም ነገር ያዳደረገ ስለሆነ ቅናት አላ። ይህ በመካከላቸው እርግጥ ምንም ጥርጣሬ የሌለው ነው። ግን ያም ሆነ ይህ የተያያዙ ናቸው ቦካ ቦኮ ሀራምም ሆነ ኢቨን ይሄ አልሸባብ እንኳ ያው እኛን ሀገር አካባቢ የሚያሸብሩት እና አሁን አልሸባብ፣ ቦኮ ሀራም እነሱ እኮ በሙሉ ከአይሲስ ጋር አንድነታችንን ገልጸናል ብለው እኮ ኦልሬዲ ተናግረዋል። እና ምንም የሚለያቸው የለም። እና ምንድን ነው አሁን በውስጣቸው ያለው አሰላለፍ? አሁን ዋናው ያተኮረው ጉዳዩ በእውነቱ ባልተገመተው ሁኔታ የጠነከሩት እነዚህ አይሲስ የሚባሉት ናቸው። አይሲሶቹ ይሄን ያደርጋሉ። ያን ሁሉ ሀገር ይዛሉ ከኢራቅ ከሲሪያ ይዘው መንግስት ይዘው ከሰላሳ አንድ ሺህ ጦር በላይ ነው ያላቸው ሲአይ እንኳ ራሱ የሚገምተው እንግዲህ ተመልቀላል። ቀላል አይደለም። ብዙ የአፍሪካ መንግስታት አስር ሺህ ሀያ ሺህ ጦር ነው ያላቸው። እንደ ኢትዮጵያ ያለው ነው ትልቅ ጦር ያለው እና ይሄ መንግስት እንግዲህ፣ እነዚህ በጣም የሚዋጉ ለሞት የተዘጋጁ ኤክስፒሪየንስ ያላቸው ሰዎች ናቸው። ያን ሁሉ የያዘ ነው እና ያልተገመተ ሀይል ነው በእጃቸው የገባና የእነሱን ይዞታ ማክሸፉ ነው አሁን ዋናው በቃ እሱን ነው፣ ለምዕራባውያንም፣ ለሌሎቹም እንትን ያለው እና አልቃይዳና ምናምን እነዚህን በምንም አይነት ሁኔታ ጊዜ ጠብቆ እኔ በበኩሌ የማምነውን የምነግርህ አይ ሜይ ቢ ሮንግ፣ ምናልባት ስህተትም ሊሆን ይችላል። የኔ አስተሳሰብ እነዚህ አሸባሪዎች ለጊዜው በቃ ብድግ ብለው ቦምብ ይወረውራሉ፣ እንትን ያደርጋሉ፣ ሰላማንሰ ይገላሉ እንትን ያደርጋሉ እንጂ ዘላለማዊነት የላቸውም። ብዙ ጊዜም ሊቆዩ አይችሉም። በረዥም የሆነ ጊዜ ሊቆዩ አይችሉም ብየነማም ነው። ግን ይሄ መንግስት ይዘው የተቀመጠውን ግን የግድ ተረባርበው አዳክመው ማጥፋት ይኖርባቸዋል። ምዕራባውያን ራሳቸው እነዛ ያሉት እዛ ያሉት ብቻ ብቻቸውን አይችሉትም። ብርግጠኛ ነኝ እሱ ምንም ምንም ቢያደርጉ አይችሉትም። ከፕሮፌሰር ጳውሎስ ሚልኪያስ ጋር ሰፊ ውይይት ነው ያደረግነው። ለተጨማሪ ትንተናዎች በሌላ ዝግጅት ይዣቸው መለሳለሁ። ለዛሬ ከልብ አመሰግናለሁ ፕሮፌሰርን። ሩሲያና ፈረንሳይ ሶሪያ ውስጥ ሲያካሄዱ የቆዩትን ድብደባ በነዚህ ቀናት አጠናክረው ሰንብተዋል። ሁለቱ ሀገሮች በተለይ እስላማዊ መንግሥት ቡድን በሰሞኑ ጥቃቶቹ ብዙ ዜጎቻቸውን ገድሎባቸዋል። የሩሲያን የመንገደኞች አይሮፕላን አፈንድቶ ከሁለት መቶ በላይ ተሳፋሪ ገደለ። ፓሪስ ላይ ባካሄዳቸው ጭፍጨፋዎች ወደ መቶ ሰላሳ ሰው ፈጀ። በእስላማዊ መንግሥት ላይ እየተካሄደ ያለውን ዘመቻ የምትመራው ዩናይትድ ስቴትስም እንዲሁ ጥቃቷን እንደቀጠለች ነው። ይሁን እንጂ ጦር እንዲያዘምቱ ብዙ ግፊት ያለባቸው ኦባማ ወታደር ጨርሶ እንደማይለኩ አስረግጠው ተናግረዋል። ሌሎች ሊያደርጉት ይችሉ የነበረ አይነት የፖለቲካ ጨዋታ አልጫወትም ብለዋል። ጦር ወደ ሶሪያ መላክ ስህተት ይሆናል ብለዋል። ይህ በእንዲህ እንዳለ የአሪዞናው ሪፐብሊካን እንደራሴ ጆን ማኬን በኦባማ አስተዳደር ደስተኛ ካልሆኑ ፖለቲከኞች አንዱ ናቸው። የምናደርገው ሁሉ አይስልን ለመደምሰስ በቂ ይሆናል ብለን እንድናምን የሚያደርገን አንዳችም የረባ ምክንያት የለንም ነው የሚሉት መኬን። አጣብቅኝ ውስጥ የገቡ የፈረንሳይ ሙስሊሞች ሁለት እሳት ላይ የተጣዱ ይመስላሉ አንድም ዘርና ሃይማኖት ዕድሜና ጾታ የማይመርጠው የአይሲል ጥቃት እነርሱንም ከማንም ጋር አብሮ እየገደለና እያቆሰለ ነው በጉዳታቸው ያለቅሳሉ የሚወዷቸውን ድንገት በማጣታቸው አምርረው ያዝናሉ በሌላ በኩል ደግሞ ብርቱ ስጋትና ሌላ ሐዘን ተጋርጦባቸዋል በሙስሊምነታቸው ምክንያት መገለልና ጥቃት እንዳይደርስባቸውም ይፈራሉ በቅርቡ የተቋቋመው የፈረንሳይ ሙስሊም ፓርቲ መሪ ኒዛር ቡርሻዳ ሰሞኑን በቤተ መንግሥቱ በፕላስ ዶላር ሪፐብሊክ ተገኝተው በአይሲል ስለተገደሉት 129 ሰዎች ሐዘናቸውን ገልጸዋል። ላለፉት ዐሥር ዓመታት አሉ ቡርሻዳ ሙስሊሞች በእስላማዊነትና በጅሃዲስትነት እየተጠረጠር እንኖረናል። አሁን ግን ለፈረንሳይ ዜጎች ሙስሊሞች በመደበኛው የዜጎች ሕይወት በምጣኔ ሀብቱና በፖለቲካው ሕይወት እየተሳተፍን መሆናችንን እናሳያለን። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። የሙዚቃ ቃና ቀጣዩ ቅንብር ነው። እስከ ማጠቃለያ ዜናው ሲያዝናናችሁ ያመሻል። የሙዚቃ ቃና እንደምናመሻችሁ እንደምናላችሁ፣ እንደምንስከረማችሁ ውድ የሙዚቃ ቃና ተከታታዮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሙዚቃ ቃና ፕሮግራም አዘጋጅቼ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። Time. There's no need to be afraid. At Christmas time, we let in light and we banish shade. And in our world of plenty, we can spread our ዱ ዜ ኖው ኢትስ ክሪስማስ የገና በዓል መሆኑን ያውቁ ይሆን የተሰኘውን ዜማ ነበር ያስደመጥኳችሁ። ዜማውን ያቀነቀኑት በአሁኑ ሰዓት ታዋቂነትን ያተረፉት ወጣቶች ዋን ዳይሬክሽን የተባለ የሙዚቃ ቡድን አባላት፣ ሳም ስሚዝ፣ እንግሊዛዊው ኤድ ሽረን ኤምሊ ሳንዴ ና ሌሎች በጣም ታዋቂ የሆኑ ወጣት ድምፃውያን ናቸው። ይህ ዘፈን የተሰራው እንደ አውሮፓውያን አቆጣጠር በ2014 ዓ ም በኢቦላ ቫይረስ ለተጠቁ ምዕራብ አፍሪካውያን ሲሆን ዘፈኑ ተሰርቶ ለዓለም ሕዝብ እንዲደርስ ያደረጉት ደግሞ የባንዴድ አባላት ቦብ ጌልዶፍ ና ሚጂዮር ናቸው። በነገራችን ላይ አድማጮች የዚህ ዜማ የጀርባ ታሪክ በ977 ዓ ም በኢትዮጵያውያን ላይ በደረሰው አስከፊ ረሀብ ዓለም ድምፁን ሲያሰማ ለገቢ ማሰባሰቢያ እንዲሆን ቦብ ጊልዶፍ ና ሚጅዩር በጋራ የሰሩት ስራ ነበረ። በዚህም በወቅቱ ወደ ሶስት ነጥብ ሰባ አምስት ሚሊዮን ኮፒ ተሸጦ በችጋር ለተጠቁ ኢትዮጵያውያን ህዝቦች መርጃ እንደዋለ ተነግሯል። የረሃብን ጉዳይ ካነሳው እስቲ ተከታዩን ዜማ here comes a time when we heed a certain call when the world must come together as one there are people dying oh when it's time to lend a hand Change. We all a part of God's great big family, and the truth, you know, love is all we need. የሙዚቃ ታሪክ ሁሌም ስሙ የሚነሳው ማይክል ጃክሰን እና ሊዮኔል ሪቼ በጋራ በመሆን የጻፉት ዊ አር ዘ ወርልድ የተሰኘውን ግጥም በወቅቱ ዝነኛ ከነበሩ ሌሎች ድምጻውያኖች ጋር በመሆን በጋራ ያቀነቀኑት ነጠላ ዜማ ነበር። ነጠላ ዜማው በወቅቱ ወደ ሀያ ሚሊዮን ቅጂ ተሸጦ በችጋር ለተጠቁ ኢትዮጵያውያን መርጃ ውሏል ተብሎ ይነገራል። ይህ ዜማ ከበርካታ ዓመታት በኋላ እንደገና ሄይቲ በመሬ መንቀጥቀጥ ስትታመስ በድጋሚ ተሰርቷል። ቀጣዩ ምርጫ ደግሞ ወጣቱ የሙዚቃ አቀንቃኝ ኤኮን ፍሪደም እያለ ያቀነቀነውን ዜማ ነው። እሱን አድምጠን እንመለስ። For giving my pops his glory. He came down with his drop. And a dream to change the world. In a free, uplifting world. And that's all he ever want. Mom came a little after. Gave birth to my brother. And then all of the pressure. Made them fight one another. You see, the pain will never last. Did the best with what they had. He knew the world was out for grabs And he searched to find it Kid I never knew I'd have to hustle just to make it through So I found myself skipping school Cause the girls don't think I'm cool And because of that I didn't care Whether or not I went to jail I just wanna be treated fair Cause that's all I ever knew They're Telling me I need to slow down Cause everybody in the whole town Cause they know how I get down Far enough from another town. Can you believe we still around? After so many of the crowd. ቡድን በቀጥታ ወደ ኋላ ነው የሚመልሳችሁ። ሳምኮክ ኤቼንጂስ ጎናከም ሲል ያቀነቀነው ነው። ይሄ ዘፈን የዛሬ የዕለቱ የእኔ ምርጫ ነው። አብረን እናዳምጠው። ኤቼንጂስ ጎናከም ሳምኮክ It's like the river I've been running ever since it's been a long a long time coming but I know a change gonna come oh yes it will it's been too hard living but I'm afraid to die. Cause I don't know what's up there beyond the sky. It's been a long, a long time coming, but I know a change going not come. somebody keep telling me don't hang around it's been a long a long time coming but I know a change gonna come oh yes it will then I go Say, brother, help me, please. But he winds up. አድማጮች የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ነው። አሁን ደግሞ በዚህ ሳምንት የአሜሪካንን የደረጃ ሰንጠረዥ ወደያዙት ወጣት ድምፃዊ አሉ ሰዳችሁ የተመደበልኝ ሰዓት ስለማይበቃኝ ቢያንስ ከአንድ እስከ አምስት ያሉትን ላስደመጣችሁ ሞክራለሁ። በዚህ ሳምንት በአሜሪካ የደረጃ ሰንጠረዥ ላይ የመጀመሪያውን ቦታ የያዘው የአደል ሄሎ የተሰኘው ዜማ ነው። ሄሎ ከአደል ጋር it's me i was wondering if after all these years you'd like to me to go over everything they say the time's supposed to heal you but i ain't done much healing hello can you hear me I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million. About myself, I'm sorry. I hope that you will. Did you ever make it out of that town you're where nothing ever happened? It's no secret saying, that? that the. Hotline Blink, but Zima, wall, you used to call me on my. You used to, you used to. Yeah. yeah. You used to call me on my cell phone. Late night when you need my love. Call me on my cell phone. Late night when you need. thing i know in that hotline blink that can only mean one thing ever since i left the city you got a reputation for yourself now everybody knows and i feel left out girl you got me down you got me stressed out cause ever since i left the city you started wearing Played out on the dance floor, hanging with some girls I never seen before. You used to call me on my cell phone, Day night when you need my love. Call me on my cell phone, Day night when you need my love. I know when that line blink, that can only mean. Since I left the city, you, you you, you and me, we just don't get along. You made me feel like I did you wrong. Going places where you don't belong. Ever since I left the city, you. So, staying under July, you just in a Sorry, no, i not To up with apologies. I hope I don't run out of time. Cause someone call a referee. Cause I just need one more shot. Have forgiveness. I know you know that I made those mistakes. Maybe once or twice. And by once or twice, I mean maybe a couple of hundred times. So let me all oh, let me redeem or oh, redeem on myself tonight. Cause I just need one more shot. Too late now to say sorry. Cause I'm missing more than just your. አድማጮች አብራችሁኝ እስካሁን ሰዓት ስላመሻችሁ እያመሰገንኩ በሙዚቃ ምርጫዎችም እንደ ተዝናናችሁ እየገመትኩ ሳምንት በሌላ ምርጥ ምርጥ ሙዚቃዎች እንገናኝ እያልኩ ለዛሬ የምሰናበታችሁ ሳስተናግዳችሁ ሙዚቃዎቹንም ስመርጥላችሁ የቆየሁት ጽዮን ግርማ ነኝ። ደናደሩ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዚዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዚዳንት ወይም ተጠባባቂ ፕሬዚዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም። የዩናይትድ ስቴትስ ሕገ መንግሥት ሃያ ሁለተኛው ማሻሻያ ነው ይህንን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓመተ ምሕረት በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕስ አንቀጹ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በህዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክላሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጄፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር የማልወደው ነገር አሉ ጀፈርሰን፣ አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ፣ በተለይ የፕሬዝዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝዳንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ደላኖ ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ ዘመናቱ በኢትዮጵያ አቆጣጠር ናቸው ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ም ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓ ም አዲስ አበባ አፍሪካ ኅብረት መድረክ ላይ ቆመው እንዲህ አሉ። ማንዴላ ማዲባ ጆርጅ ና ኦን ካ ድ ን ኦፊስ ካ ር ራንስ ር ኔልሰን ማንዴላን አስተውሉ። ማዲባ እንደ ጆርጅ ዋሽንግተን ሁሉ የማይነጥፍ እርሳቸውን ፈጥረው ያኖሩልን ፕሬዝዳንት በነበሩባቸው ዘመናት ባከናወኗቸው ሥራዎች ብቻ አይደለም፣ ሥልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ። ርዕስ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ የማጠቃለያ ዜና እናሰማለን። አሁን ደግሞ የካሜሩን ደህንነት ምንጮች እንዳስታወቁት እስላማዊው ቦኮ ሀራም ቅጥረኞች ናቸው ተብለው በተጠረጠሩ ሽብርተኞች የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ አስር ሰዎችን ገደለ። ካሜሮንን የመሰሉ ጎረቤት ሀገሮች በቦኮ ሀራም ላይ የተቀናጀ ዘመቻ በመጀመራቸው ግጭቱ ወደ ሌሎች አጎራባች ሀገሮች ወደ ቻድ፣ ኒጀርና ናይጄሪያ መዛመቱ አልቀረም። የቀድሞ የናሚቢያ ፕሬዚዳንት ሂፊኬ ፑን የሃምባ የሞ ኢብራሂም ድርጅት በአፍሪካ አመራር ብቃት ላሳዩ መሪዎች የሚሰጠውን የብዙ ሚሊዮን ዶላር ሽልማት አሸናፊ ሆኑ። ጋና ከተማ አክራ ትና ትናንት በተካሄደ የሽልማት ስነ ስርዓት ላይ በሃምባ ሲናገሩ ሽልማቱ የብቻዬ ሳይሆን የመላው ናሚቢያ ህዝብ ጭምር በመሆኑ በታላቅ ትህትና ነው የሚቀበለው ብለዋል። ቤልጅግ ሽብርተኛነትን ለመዋጋት የምታደርገውን ጥረት በዋና ከተማዋ ብራሴልስ ውስጥ ወደ አራተኛ ደረጃ ከፍ ማድረጓን ጠቅላይ ሚኒስትሩ ቻርልስ ሚሼል ዛሬ ቅዳሜ አስታወቁ። በዚሁ መሠረት በተቻለ መጠን ህዝብ እንደ አውቶቡስ ጣቢያ፣ መዝናኛ ቦታዎችና የገበያ አዳራሾች ከመሳሰሉ ስፍራዎች እንዲርቅ ተነግሮታል። የባቡር ጣቢያዎችም ለነገ እሁድ ዝግ ይሆናሉ ተብሏል። በመጨረሻም የቻይናው መንግስታዊ ዜና አውታር እንደዘገበው በአገሪቱ ሰሜናዊ ምስራቅ ከተማ በሚገኝ የከሰል ማዕድን ውስጥ በደረሰ ቃጠሎ ከ38 ሰራተኞች ሃያ አንዱ ሞቱ። ዘገባው ቃጠሎ በቁጥጥር ስር ዋለ ከማለት ያለፈ እንዴት እንደተነሳ ግን ምንም የገለጠው ነገር የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። የተከበላቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሳስተናግዳቸው የቆየሁት ሰለሞን ክፍሌነኝ ፕሮግራሙን የመድራችው ብርሃን ኃይሉናት ሰላም ደናደሩ።